አዲስ አበባ ውስጥ የሚገኘው የቅድስት ስላሴ መንፈሳዊ ኮሌጅ ተደጋግሞ ሲዘጋና ሲከፈት ቆይቷል። ከወር በፊት ተማሪዎቹ ያቀረብነው ጥያቄ እስኪመለስ በሚል ቢያቋርጡም ፓትርያርኩ እየተማራችሁ ጥያቄው ይታያል የሚል መልስና መመሪያም ስለሰጡ ትምህርቱ ተጀመረ። አሁን የሁሉንም መምህራን ክፍል እየተከታተሉ ነገር ግን እንዲነሱላቸው የጠየቋቸው መምህራን ወደ ክፍል ሲገቡ እየጣሉ በመውጣታቸው አስተዳደሩ የእነሱን ትምህርት ካልተማራችሁማ እዘጋዋለሁ ብሎ መጋቢት ሰላሳ ቀን ኮሌጁ ከዛሬ ጀምሮ ተዘግቷል የሚል ማስታወቂያ ለጠፈ። በቃ አሁንም በዚያው ላይ ነው። ለመሆኑ መጨረሻው ምንድን ነው? አዲሱ አበበ በዚህ ዙሪያ ውይይት አዘጋጅቷል። በቅድሚያ ግን ከኮሌጁ ወቅታዊ ሁኔታ ይነሳል። ቀጥል አዲሱ አመሰግናለሁ። ትናንት ባጭሩ እንደ ተገለጠው ተማሪዎቹ ወደ ፍርድ ቤት እየሄዱ ናቸው። ትምህርቱም ምግባችንም ይጀመር፣ በረሃብ አንቀጣ፣ ከተዘጋም በሕጉ ይዘጋ፣ እኛም ሕጋዊ በሆነ መልኩ ወደ የመጣንበት እንሸኝ ነው የክሳቸው ጭብጥ። በዚህ ላይ አጠር ያለ ማብራሪያ የሰጡኝን የአባ ኪዳነ ቃል ኪዳኔን ማብራሪያ ትናንት አቅርበናል። ለመሆኑ የዚህ ኮሌጅ መሠረታዊ ችግር ምንድን ነው? መጨረሻውስ ከእነዚህ ጥያቄዎች ተነስተው የመፍትሄ ሐሳብም የሚጠቁሙ እንግዶች አሉኝ። ቀሲስ ዶክተር ምክረስላሴ ገብረ ማኑኤል በኮሌጁ ከተማሪነት እስከ መምህርነት፣ ቀጥለውም በጠቅላይ ቤተ ክህነት በዋና ሥራ አስኪያጅነት ያገለገሉ ሲሆኑ አሁን በአፍሪቃ የዓለም አቀፍ መጽሐፍ ቅዱስ ማኅበር ዋና ጸሐፊ ናቸው። ሌሎች እንግዶቼ ከኮሌጁ ቀደም ብለው የተመረቁና አሁንም በተመላላሽ መምህርነት የሚያገለግሉት መምህር ተመስገን ዮሐንስ እንዲሁም የኮሌጁ የተማሪዎች መማክርት ፕሬዚዳንት ዲያቆን ታምራየሁ አጥናፌ ናቸው። ሁላችሁንም በቅድሚያ አመሰግናለሁ እንግዶቼ። ዲያቆን ታምራየሁ በአንተ ልጀምር። ምን ላይ ናቸው ዛሬ የመንፈሳዊ ኮሌጅ ተማሪዎች ዛሬ ምንም አዲስ ነገር አልሰማንምም አላየንምም ያው ቋሚ ሲኖዶስ ስብሰባ ጠርቶ በዚህ ጉዳይ እንደሚወያይበት ጠብቀን ነበር አልተሟሉም በሚል ምንም ሳይወሰን በመተላለፉ ምክንያት ዝም ብለን ለመዋል ነው የተገደድነው ተማሪ ለምሳውና ለእራቱ የምትሆን ገቢ እያሰባሰበ ነው እንጂ ዋልነው አዲስ የሰማነውም ነገር የለም ምግባችሁም አሁንም እንደተቋረጠ ነው እና ውጭ የለመናችሁ ነው የምትመገቡት የሚል ነገር ነው ምንሰማ ይሄ እውነት ነው። እስከ መቼስ ይቀጥላል? በዚህ አይነት አዎ፣ በጎ አድራጊ ሰዎች እንዲሁ በመንገድ ላይ ሲያዩን ስለሚያዝኑ የሚጨክን የለምና ሁሉም እየረዳን እየተቋደስንን ያለ ነው። ይሄን ግን የምናደርገው የቤተ ክርስቲያኗ የበላይ የመጨረሻው አካል ቅዱስ ሲኖዶስ ነው፣ ከዛም ቅዱስ ፓትርያርኩም አሉ። ከነሱ አንድ ምላሽ እስክንሰማ ድረስ ነው እንጂ በግለሰብ ውሳኔ አንመራም። በዚህም ደግሞ ለቀን ሄደን የምንወደውን ብዙ ሊቃውንትን ያፈራ ኮሌጅ ተዘግቶ ማየት ስለማ ፈልግ መጠበቁን በእርግጥ እልህ አስጨራሽ ነው። እንዲህ ስል በየቀኑ ተማሪዎች ይታምማሉ፣ ወደ ሆስፒታል ይጋዛሉ፣ አምቡላንስ ይጮኋል። በየቀኑ እየጠራን ይተባበሩናል፣ ያደርሱልናል። ብዙ ሕሊናን የሚጎዱ ሞራልን በጣም የሚጎዱ ጉዳዮች ተከስተዋል። ሆኖም እልህ አስጨራሽ የሆነውን ትዕግስት ታግሰን አባቶችም ጉዳይ አድርገውት ወስነው ወይ እስኪያሰናብቱን ወይ ደግሞ ወደ ትምህርታችሁ ግቡ እስኪሉን ድረስ የመጨረሻውን ቃል ለመስማት ብቻ ነው የምንታገሰው እንጂ ልመና ሰው የሚመርጠው አማራጭ አይደለም። መምህር ተመስገን እንግዲህ ቀደም ሲል ዲያቆን ታምራየሁ የገለጠልን ኮሌጁ በምን ሁኔታ ላይ እንደሚገኝ ነው። በነገራችን ላይ ፓትሪያርኩ ከዚህ ቀደም ከአንዴም ሁለቴ በዚህ ጉዳይ ቀርበው ነበረ። በእውነት በቂ መረጃ ያላቸው ወይም የተሰጣቸው አይመስለኝም። ለብጹዕ አቡነ ጢሞቴዎስ ነግሬ ችግር ነው፣ ተማሪዎቹ አልታገሱም፣ ያው እየረበሹ ናቸው ብለዋል። ኮሚቴ ምኑን ይቋቋማል እነሱ ረብሻውን ካላቆሙ? የሚል ነገር ነው ከሳቸው የሰማሁትን ለሚለው እግረ መንገዴን ለመጥቀስ ነው። እስቲ እርሶስ መምህር ተመስገን ምን ምን ነገር ታዝበዋል? ሰሞኑን ደግሞ ፓትርያርኩን ለማግኘት ከሞከሩት ሰዎች እርስ አንዱ እንደሆኑም ተነግሮኛል። ና ምንድን ነው ያለው? እንዴት ያዩታል ይሄን ነገር በተማሪዎቹም በኩል የሚያዩትን በአስተዳደሩም የእርስን አስተያየት ስጡኝ እስቲ። ሁላችንም በሚዲያም እየተከታተልን ያለነው ጉዳይ ነው። የኮሌጁ የቀድሞ ምሩቅም ነኝ፣ አሁንም በተመላላሽ መምህርነት አስተምራለሁ እዛው ጊቢ እየሄድኩኝ ኮሌጁ ያለበት ተማሪዎቹ ያሉበት ነገር በእውነቱ የሚያሳዝን ነው። ሥርዓት የማጣት ጉዳይ ነው። አንድ ከፍተኛ ትምህርት ተቋም ሥርዓት ይኖረዋል። አካዳሚያዊ ሥርዓቱን የሚመራ እና አስተዳደራዊ ሥርዓቱን የሚመራ ሥርዓት ይኖረዋል። ይሄ ሥርዓት መጥፋት ነው። እስካሁን ድረስ ኮሌጁንም እኛም ተማሪዎች በነበርን ጊዜ የነበረ ችግር ነው። ሲንከባለል የመጣ ችግር ነው። እንደ አሁኑ ግን እንደው መላ ያጣበት ቅጥ ያጣበት ጊዜ ተከስቶ አይታወቅም። ሥርዓት ጠፍቷል ኮሌጅ ውስጥ ሲሉ እንደው ላቋርጠውት እና፣ ከማ በኩል ነው በብዛት ሥርዓት የጠፋው? መስተዳደሩ ነው ከተማሪዎቹ? ስለ ተማሪዎቹም የሚባል ነገር አለ እና እሱንም በኋላ ቀርባለሁ። ዲያቆን ታምራ- ታምራየሁ ይመልስልኛል። ሌሎቻችሁም ስርአት ኬት ነው የጎደለው? በትክክል ስ የስርአት ጉዳይ መጀመሪያ ተቋም የሚመሰረተው ነው የሚሆነው። ተማሪው ትምህርቱ ላይ ስራ ብሎ አልያዘውም፣ ከልቦ አልያዘውም፣ ወለም ዘለም ይታይበታል፣ ወዘተ ወዘተ የሚባሉ ወቀሳዎች አልፎ አልፎ ይሰማሉ። ለእኔ ግን ይሄንን የፈጠረው ኮሌጁ ስርአት አልበኛ መሆኑ ነው እንጂ ተማሪዎቹን የሚገዛበት የሚያስተዳድርበት እሱም የሚጠየቅበት ስርዓት ቢኖረው የተማሪዎቹንም ሕሊና ወደ ትምህርቱ አትኩሮት እንዲያደርጉ ማድረግ የሚችልባቸው ዘዴዎች የትምህርት ስርዓቶች እና ዘዴዎች ቢያበጅ ተማሪው እንደዚ አይሆንም ነበርና የኮሌጁ ፈት መሆን ዝርው መሆን ተማሪውን ምናልባት እንደዛ አይነት ስሜት ውስጥ ከቶት ሊሆን ይችላል። ሌላው ኮሌጁ ከመዝጋት ጋር ተያይዞ የኮሌጁ አስተዳደር ቦርድስ ቢሆን ቦርዱም አድርጎት ከሆነ ውጮቹን እንደምንሰማው ቦርዱን ያልዘጋሁም ነው የሚለው በሊቀ ጳጳሱ ነው ይሄ እርምጃ የተወሰደው ነው የሚባለው። በእውነቱ ሊቀ ጳጳሱም ይሄ ማንዴት የላቸውም ኮሌጅ የመዝጋት ማንዴት የላቸውም። ቦርዱም ያ ማንዴት የለውም። ኮሌጁን የከፈተው ቅዱስ ሲኖዶስ ነው ምልአተ ጉባኤው ነው ቅዱስ ሲኖዶስ ነው አስፈላጊም ከሆነ ለመዝጋትም ውሳኔ ማሳለፍ የሚችለው ግን እንደው መዝጋትንስ ስ ምን አመጣው? ላለፉት ሀያ አመታት በጊዜያዊ ወታደራዊ አስተዳደር ደርግ አማካኝነት ተዘግቶ ቤተክርስቲያን የተማሩ ሰዎች እጥረት ገጥሟት የደረሰባትን መከራ እየተረክን ባለንበት ሁኔታ ያንን የመከራ ዘመን እና ቤተክርስቲያን ሀያ ዓመት ምን ያህል ወደኋላ እንደተመለሰች እያዘን ባለንበት ሁኔታ ይህንን ሰላሳ አምስት አርባ ሚሊዮን ምእመናን የያዘች ቤተክርስቲያን ሁለት ኮሌጅ ኖሯት እንደው ያለ አንዴ የላት። በዘነዘና ትነቀስ እንደሚባለው ያለ ነገር ሀያ ሰላሳ ኮሌጆች መክፈት ሲገባት ያለውም አንዱ ይጥፋ ብሎ መፍረድ እጅግ በጣም የሚያሳዝን ነገር ነው። እኛ ገና ችግሩ እንደተከሰተ እንደዚህ እንዳይፋፋም ቅዱስ ፓትርያርኩንም አግኝቼ ለማናገር ሞክሬ ያለው ብፁዕ አቡነ ጢሞቴዎስንም ለማናገር ሞክሬ ያለው እንደ ቤተ ክርስቲያን ልጅነቴ አንዳንድ የቤተክርስቲያን አባቶች ለማናገር ሞክሬያለሁ። ሁሉም ኃላፊነት ለመሸሽ ነው የሚያደርጉት ነገርና እንደው ተሰምቶት ያገባኛል የቤተ ክርስቲያኔ ጉዳይ ነው ቃለ መሀል ላይ የፈጸምኩበት ጉዳይ ነው ብሎ እጁን አስገብቶ ለመፍታት የሚሞክር የለም። ሁሉ ተፈራርቶ ባለቤት ያጣ ተቋም ነው የሆነው እና እጅግ ያሳዝናል። የኮሌጁንም ፋይናንስ በተመለከተ አቶ አዲሱ በቅርበት ታውቀው እንደሆነ አላውቅም። እያንዳንዱ አገረ ስብከት ነው ከሚመናን ገቢ ከሙዳይ ምጽዋት ከሚሰበሰበው ገቢ አምስት አምስት ፐርሰንት ለኮሌጅ እየተባለ ወጣው ያለው በኋላ መለሳለሁ። ወደ እርሶ ጋር እንደው አንድ ነጥብ እዚህ ቅድም ቦርድ የሚል አንስተዋል። ቦርዱም ሊዘጋ አይችልም፣ ሊቀጳጳሱም ሊዘጉ አይችሉም ብለዋል። ቦርድን ካነሱ ዘንዳ ከቦርዱ አባላት አንዱን ዶክተር ተጠምቀን አናገራቸዋለሁ። ዶክተር ተጠምቀ የቦርዱ ምክትል ሰብሳቢ ናቸው። ተማሪዎቹ ያልነው ነገር አልተፈጸመ አንማርም ብለዋል። ቦርዱ ደግሞ ይነሱልን የሚሏቸውን ሰዎች የማንሳት ስልጣንን የለውም። ይሄ ከሆነ ይቁም፣ ሰራተኞችም እረፍት ቢወስዱ ይሻላል የሚል ቦርዱ ሀሳብ ሰጥተዋል። አንማርም ሲል ቆይተው እኛ ይሄን ሳናውቅ እንደገቡ ሰማን። በመሀል ሁለቱም መምህራኖች ሲመጡ ከክፍል ወጥተው ይሄዳሉ ሁለቱ ሰዎች ሲገቡ ለምን አልተማራችሁም በሚል ጭራሽ በሙሉ ተዘጋ በማስታወቂያ ይሄ ማስታወቂያ ሲወጣ እርሶ እንደ ቦርድ አባል አያውቁም ሁላችንም አላውቅም የቦርድ አባላት መጀመሪያ ሲዘጋ ተማሪዎቹ ናቸው ያቆሙት አይደለም ታምራየው እናንተ ናቸው ያቆማችሁት ቀጥሎ ግን አስተዳደሩ ነው ያቆመው አስተዳደሩ በደብዳቤ ሲያቆመው ዶክተር ተጠምቀ አያውቁም። ደውዬላቸው እኔ የማቀው ነገር የለም ነው ያሉት። ከዚህ ቀደም ተዘግቶ ተከፍቶ እንደነበር ነው ማቀው አሉ። መጀመሪያ የተዘጋ ጊዜ ቦርዱ ተነጋግሮ ተማሪዎቹ በስርዓት የማይማሩ ከሆነ ጨርሶ ቢዘጋ ይሻላል ብለን ተናግረን ነበረ። ይሄን ተነጋግረን እያለን ትምህርት ተጀመረ ተባለ። አይ ጥሩ ብለን ስንጠብቅ እንደገና ደግሞ መዘጋቱን አሁን ሰማሁ። ሁለተኛ ጊዜ ሲዘጋ ግን እኛ አልተነገረንም። በመጀመሪያው ውሳኔ ቦርዱ ድሮም ቢሆን ቢዘጋ ወስኗልና የበዛውን በዛውን ቀጥል ብለው ነው መሰለኝ ነው የሚሉኝ። እና ቦርዱን ስላነሱ ነው ሊቀ ጳጳሱ አባ ጢሞቴዎስ ለማናገር ፈቃደኛ ናቸው፣ ነገር ግን አየር ላይ መውጣት አልፈለጉም። ደጋግሜ ጠይቅ ያለው ወደ ቀሲስ ዶክተር ምክረ ስላሴ ልመለስ። ዶክተር ምክረ መንፈሳዊ ኮሌጅ ማለት ለእርስዎ ብዙ ነገር ነው፣ ተምረውበታል፣ አስተምረውበታል፣ ታሪኩን ያውቃሉ። ምንድን ነው ወደ ምን አቅጣጫ የሚሄድ ይመስሎታል? ሁኔታውንስ በቅርብ ለመከታተል ሰዎችንም ለማነጋገር ሞክረዋል ወይ እኔ ኦሮን ከኮሌጁ በጣም ራቅ ከከተማ ወጣ ያልኩ ነኝ። እዚህ ቦታ ላይ እንዴት እንደደረሰ ዝርዝር የማውቀው ነገር የለኝም። አንዳንድ ጊዜ ሲጋብዙኝ የጥናት ጽሑፍ አቀርባለሁ። ባለፈው ረቡዕ እና ደግሞ ትላንትና ረቡዕ ሲሄድ እዛ ልጆች ልብስ አንጥፈው ሲለምኑ ሰማሁ። እንደውም መዘጋቱን የሰማሁት በቪኦኤ ነው። ግን በአጠቃላይ ይሄ ኮሌጅ መቼም እኔ እውቀትን የጎበኘሁበት እንደ ከጭለማ ወደ ብርሃን የወጣሁበት ቦታ ኤሌመንታሪ ጀምሬ እስከ ኮሌጅ ድረስ የደረስኩበት ቦታ ነው። አይኔን የገለጥኩበት ቦታ ነው። ኔ ብቻ አደለውም ብዙ ሰዎችም ናቸው። ይህ ቦታ ታሪካዊ ቦታ ነው። መጀመሪያም ህንጻው የባሪያ ነጻነት የታወጀበት ቦታ ስለሆነ መንግስትን በትልቅ ሁኔታ ነው የሚመለከተው። ብዙ ሰዎች ከጨለማ የወጡበት ቦታ ነው። ነጻነትን ያገኙበት ቦታ ነው እና አሁንም የሚያገኙበት ቦታ ነው። ይሄ ጉዳይ አንድ ሰው የኮሌጁ የበላይ ኃላፊ ሊዘጋው ፈጽሞ አይችልም። ቦርዶም ሊዘጋው አይችልም እኔ እንደሚመስለኝ ፓትሪያርኩም እንኳን ሊገዘጉት አይችሉም። መንግስትም እዚህ ውስጥ ሊገባበት ይችላል ማለት ነው። ለማናቸውም ነገር ለቤት ሊገባበት ይችላል ማለት መፍትሄ እንዲመጣ ማለት ሆነው መፍትሄ እንዲመጣ ት ሊያደርገው ይችላል። ይህ የኮሌጁ ችግር እንደሚመስለኝ የአስተዳደር ችግር ነው። የአስተዳደር ችግር በሁለት በኩል ነው የምንፈታው የአካዳሚክና ሲቪል አስተዳደር በአስተዳደር ላይ ያሉት ሰዎች ለኮሌጁ የሚመጡ ሰዎች አይደሉም። በአካዳሚ በኩል የበሰለ አስተዳደር የለውም። ስለዚህ ኮሌጁ የተጎዳው በአስተዳደር ደግሞ ትምህርቱም በካሪክለሙ መሰረት ይሄድ እንደሆነ ክፍልም እየገባ ማየት አለበት። በሁሉም አስተማሪው ደግሞ የሚያስተምረውን ትምህርት ሀንድ አውቱን እያየ በትክክል ያስተምራሉ። ካሪክለሙን ደግሞ በሙሉ ሸፍኗል ወይ አልሸፈንም ወይ፣ በዓመት መጨረሻ ፈተናውንም ሁል ማየት አለበት። አሁን አስተዳደር ነው እንግዲህ ችግሩ። እንደሚገባኝ መነሻው ዋናው ሁለት መምህራን ካልተነሱ የሚል እልህ በተማሪዎቹ ላይ አለ። እንግዲህ እልህ የሚለው ቃል ምናልባት ወደ አሉታዊ እንዳሄድ ሰጋለ። ይቅርታ ጠይቃለሁ ይችላለሁ። በአስተዳደሩም በኩል ደግሞ እነዚህ ሁለት ሰዎች ብዙ ገንዘብ የወጣባቸው፣ በትምህርታቸውም አቻ፣ በችሎታቸው ማለት ነው አቻ የሌላቸው ናቸውና እነሱን የነካ በዓይን መጣ አይነት ነው አስተዳደሩ። እኔም ደውዬ ሳጣራ ከሊቀ ጳጳሱም ሌሎቹም የሚሉኝ ይሄን አይነቱ ልህ እንደው ዶክተር ምክረ እርስዎ በዛ ኮሌጅ ቆይተዋል፣ በአስተዳደር ቆይተዋል፣ በመምህርነት ቆይተዋል፣ በተማሪነት እና የት ያደርሳል? ድጋሜ ነው ጥያቄውን የምጠይቀው። ይሄን ምሳሌ ያመጣሁ እኔ እንደሚመስለኝ እንደው በዚህ በአንጋፋው በአዲስ አበባ ዩኒቨርሲቲ እንኳን ተማሪዎች መምህራኑን እንዲገመገሙ ተደርጓል። አሁንም ያደርጋሉ። ይሄ አዲስ ነገር አይደለም። ይሄ ህዝብ የሚደረግበት ጊዜ እነኛ የሚገመገሙት ሰዎች ወይም አቀራረባቸው ትክክል አይደለም፣ በደንብ አያስተምሩም የሚባሉት ሰዎች ኃላፊው ሄዶ ክፍል ቁጭ ብሎ ማየት ነበረበት። የሚያስተምርቱ ትምህርት ሀንድ አውቶ ማየት ነበረበት። መቸም በአንድ ጊዜ አቁም አቤቱታ አቅርበው ይሆናል። ቀደም ብለው እነኝህ ሰዎች በሚገባ አያስተማሩንም፣ በተለይ ደግሞ ሃይማኖት ነክ የሚሆነውን ነገር ይሄ የግዴታ ኮሌጁ ሊያስብበት የሚገባ ነገር ነው። እስቲ ወደ ተማሪዎቹ ካውንስል ወደ ዲያቆን ታምራየሁ ልሂድ። ዲያቆን ታምራየሁ፣ በእናንተም በኩል ችግር እንዳለ ነው የሚነገረው። እንደውም ሊቀ ጳጳሱ እንደነገሩኝ ሌላ ተልዕኮ ያላቸው ወጣቶች አሉ፣ ለትምህርት አይደለም የመጡት የፖለቲካ አጀንዳ ያላቸው አሉ ብለውኛል። ይሄን የሚያጠናክር እንደውም ዜና ቤተ ክርስቲያን የተባለው ጋዜጣ የቤተ ክህነቱ ለስድስተኛው ፓትርያርክ በዓለ ሲመት ባወጣው ልዩ እትም ላይ በአብዛኛው ተማሪዎቹ የቤተ ክህነት ትምህርት ባክግራውንድ ወይም እንደው ቀዳሚ ትምህርት የሌላቸው ናቸው። ፖለቲካዊ ተልእኮ አላቸው፣ ተመርቀውም አመርቂ ውጤት አገልግሎት አይሰጡም። ይሄን ደግሞ በአንዳንዶቹ ላይ ተከስቷል ከተመረቁ በኋላ እና ሌላ አጀንዳ አላቸው የሚለውን ነገር አጉልቶ ጽፏል። ይህን እንዴት ታስተባብላለህ? እንደ ተማሪ ምክር ቤት ወይ መማክርት ኃላፊነትህ ይሄ ጥያቄ እንግዲህ በቀጥታ የሚሄደው ወደ ተላኩበት ሀገረ ስብከት ሊቀ ጳጳስ ነው። እዚህ ግቢ ከመግባቱ በፊት አንድ ተማሪ በሀገረ ስብከቱ በደብሩ ይፈተናል። የቤተክርስቲያን ልጅነቱ ይረጋገጣል። ከዛ ወደ ሀገረ ስብከቱ ይጻፋል። ሀገረ ስብከቱ አጀንዳ ይዞ ቃለ ጉባኤ ይዞ ከተወያየበት በኋላ ለሊቀ ጳጳሱ ያቀርባል። ሊቀ ጳጳሱ አምኖበት ይሄ ልጅ ያለው በአገልግሎት ላይ ነው ከዚህ በኋላ በጣም ደግሞ ቢማር የበለጠ ቤተክርስቲያንን ሊያገለግል ዘመኑን የዋጅ አገልጋይ ሊሆን ይችላል በሚል ሊቀጳጳስ አምኖበት ፈርሞ ነው የመጣው። በነገር ላይ ይሄ ተማሪዎች በሚመለመሉበት ወይም በሚመረጡበት ጊዜ የሚታወቅ አይደለም። በእርግጥ የፖለቲካ አጀንዳ ወይም አላማ ያለው ሰው መስሎ ፈተናውን አልፎ ሊመጣ ይችላል። ትምህርት ላይ እያለ አካሄዱን ቀይሮ የሰነቀውን አላማ ተግባራዊ ለማድረግ ይነሳሳል እና ጥያቄው አሁን ትምህርት ላይ ካላችሁት ተማሪዎች ራስ ላይ አይወርድም ይሄ እውነት ከሆነ ማለት ነው። you እና አሁን ያሉት ተማሪዎች ያላችሁት ተማሪዎች ምን ያህል እውነተኛ የቤተ ክህነቱ ወይም የቤተ ክርስቲያኒቱ መልእክተኛ ለመሆን አገልጋይ ለመሆን ደቀ መዛሙርት ለመሆን ቁርጥ ሀሳብ አላችሁ? እሱን እንደው በማስተባበል ብትመልስልኝ ይሻላል። ይሄ እንግዲህ የህዝበ ክርስቲያኑም ዳኝነትን የሚሻ ጉዳይ ነው። ተማሪው ያው ደከመኝ ሰለቸኝ ሳይል የተመቻቸም ነገር እንኳ ባይኖር ቤተ ክርስቲያንን ከማገልገል የቦዘነበት ጊዜም የለውም። ቤተ ክርስቲያንን አሁንም ያገለግላል፣ ወደፊት ያገለግላል። ይሄ የምን መናንና የህሊና ዳኝነት ነው። በሌላ መልኩ ደግሞ ተማሪው ጥያቄ ሲያቀርብ ይሄ የመጀመሪያው ጊዜ አይደለም። ኮሌጁ ከተከፈተበት ጊዜ ጀምሮ አንድም ጊዜ እንደዚህ አይነት ችግር ሳይነሳ አልፎ አያውቅም። እንግዲህ በየጊዜ ያለፉት ሁሉ የፖለቲካ አላማ አላቸው ማለት ነው የሚባል ከሆነ ሌላ ጉዳይ ነው። ከዛ በመለስ ደግሞ የሚቀርበውን ጥያቄ አንድና አንድ ፊት ለፊት የተጻፈ ሁሉም የሚያውቀው ለመንግስትም የተበተነ ለሲኖዶሱም የገባ ሆኖ ሳለ ጥያቄውን በአጭሩ መመ መመለስ ሲቻል ወደ ተለያየ ነገር መመንዘር እና መዘርዘር አንድም ኃላፊነትን መሸሽ ነው። በሌላ መልኩ ደግሞ ከዚህ ስንጎዳው ወጥቶ እንዳያጠቃን ወይም ወጥቶ የሆነ ነገር እንዳያደርገን ተብሎ ቅድመ ሁኔታ ጥንቃቄም ሊሆን ይችላል። ከተለያዩ ስሞች ጋር አገናኝቶ በመንግስትም እርምጃ ለማስወሰድ በእርግጥ የመንግስት አካላትም መጥተው ሰሞኑን ያናግሩን ነበር። አጀንዳ አላችሁ ከጀርባ እንዲኖራችሁ ይሆን በሚል ያናግሩን ነበር። አንዳንዶቹም በእርግጥ መንግስትንም ሊያስገም- በሚችል መልኩ ኃላፊነት ሳይሰማቸው ዝም ብለው በማስፈራሪያ ብቻ የተሞሉም ሰዎች መተው አግኝተናል። እነዛንም ያው የበላይ አካል አላቸውና ለበላይ አካሎቻቸው አሳስበን ነግረናቸው ሊታቀቡና ሊቆሙ ችለዋል። መምህር ተመስገን እስኪ እርስዎም የመፍትሄ ሀሳብ ይሰጡናል። ምንድን ነው መደረግ ያለበት? በእውነቱ ሶስት ሀሳቦች መስጠት ፈልጋለሁ። አንደኛው ቦርዱን በተመለከተ ነው። ቦርድ ከመጀመሪያው ዘመን፣ እኛም ዛ ተማሪ ከነበርንበት ዘመን ጀምሮ የስም ነው። ምንም የሚሰራ ቦርድ የለም። የተማሪ አቤቱታ የሚያዳምጥ ቦርድ የለም። ተማሪዎች በአንድ ወቅት በሶስት የተለያየ ካሪኩለም ይማሩ ነበረ። አንድ ሰው አራት ዓመት ተምሮ ዲግሪ ይዞ ይወጣል። አንድ ሰው አምስት ዓመት ተምሮ ዲግሪ ይወጣል። ቦርዱ ህንፃ ማሰራ፣ ሱቅ ማከራየት፣ ሊቀጳጳሱ ለአንዳንድ ጉዳይ ሲፈልጓቸው በወር አንዴ ተሰብስቦ ሻይ ጠጥቶ ከመለያየት የዘለለ ለኮሌጁ ስራ እየሰራ ነው ብዬ በፍጹም አላምንም። የቦርድ አባላትም ራሳቸውንም የኮሌጁንም ሂደት ሊገመግሙት ይገባል ብዬ እነሱን እመክራለሁ። ሁለተኛ፣ እነዚህ ሁለቱም ወንድሞቼ መምህራን ክስ የቀረበባቸው በእነሱ ምክንያት እነሱም የተማሩበት እዚህ ደረጃ የደረሱበት ኮሌጅ ከሚዘጋ እንኳን ተማሪ ጠልቶ ቀርቶ በየሰለጠነ ዘመን ያለ ነው። አሁን አንድ ነገር አታስፈልግም ከተባለ አንድ ሰው ሪዛይን አድርጎ መንፈሳዊ ወኔ እንዳለው የሚያሳይበትም ጊዜ ነው እና ወንድሞቼ ሪዛይን ቢያደርጉ ና ፍትሀቸውን በኋላ ቢያዩ አላጠፉም እንደሆነ ታሪክ ወደፊት ቢዳኛቸው። ሶስተኛ ኮሚቴው ተዋቅሮ ነበረ። ደብዳቤ የደረሳቸውም እንደነበሩ ደብዳቤም አይቻለው እኔ በጠቅላይ ስራ አስኪያጁ በአቡነ ፊልጶስ የተፈረመ ሊቀጳጳሱ ናቸው። እኔ ያልኩትን ተማሪዎቹ ሳይፈጽሙ ኮሚቴዎች ማጣራት አትጀምሩም ብሎ የበተኗቸው እነዚህ ሶስቱን ነገሮች ለመናገር መልካም። ዲያቆን ታምራ ይሁን ጥያቄ ላቅርብ። እናንተ አስተዳደሩ እስከሚዘጋው ድረስ የሁለቱን መምህራን ክፍል ረግጣችሁ እየወጣችሁ ሌሎቹን ትማሩ ነበረ አስተዳደሩ ኮሌጁ ባይዘጋው ኖሮ እንዲሁ ዝም ብላችሁ ትቀጥሉ ነበረ። ቀጥላችሁስ ልትመረቁ ትችሉ ነበር? ከሁለቱ ሰዎች የሚሰጠውን ኮርስ ሳታሟሉ ትምህርቱን አያስተምሩንም። ለእነሱም ደግሞ ተለዋጭ አስተማሪ እንዲመጣ ማመልከቻ አስገብቷል፣ ተማሪው ሁሉም ማለት ነው። ተለዋጭ አስተማሪ መደብልን፣ አስተማሪም ስላለ ከዚህ ቀደም እነሱ የያዙትን ኮርስ ከመምጣታቸው በፊት የያዙ አስተማሪዎች አሁንም አሉ በሕይወት እነዛ እንዲያስተምሩን፣ እነዚህ ሰዎች ግን ከማስተማሩ ገለል ሊበሉ አጣሪ ኮሚቴው ገብቶ ካጣራ በኋላ ሁኔታውን አብረን የምንመለከተው ይሆናል ይሆናል ብለን ነበረ። ተማሪው በእንደዚህ አይነት አቋም የቆየው ዶክተር ምክረ አጭር ማጠቃለያ ምን መደረግ አለበት? ኮሚቴ መቋቋሙን እደግፋለሁ። መርምሮ በደንበኛ ወንትን ማድረግ አለበት። እስከዛ ድረስ ግን ትምህርት ቤቱ መዘጋት የለበትም። ድሮ እንደሚማሩት እነ ከነ ከሁለቱ መምህራን ሌላ ሌሎቹን እየተማሩ እንዲቀጥሉና የሁለቱ መምህራን ጉዳይ በኮሚቴ መታየት አለበት። ኮርሱንስ ማን ያስተምር? የሁለቱን ሌላ አስተማሪ ሌላ አስተማሪ ካለ ሌላ አስተማሪ ያስተምር። አለበለዛ ደግሞ ሀንድ አውት እየሰጡ አሳይንሜንት እየሰጡ በዛ በአሳይንሜንቱ መሰረት በኋላ በፈተናም ሊፈተኑ ይችላሉ። ፈተናውም በመምህራን ጉባኤ ሊታረም ይችላል። ለነገሩ ሌሎች አስተማሪዎች እንዲያስተምሩ ሀሳብ አቅርበው ነበረ። እኔ ያልኳቸው አስተማሪዎች ከወጡ አይደረግም አሉ። ሊቀጳጳሱ እንጂ ወይም አስተዳደሩ እንጂ ሰዎች አይ ትክል አይደለማ። የአንድ ሰው ውሳኔ ሊሆን አይችልም። እንግዲህ አለመታደል ሆኖ እንደዛ የሆነ ይመስላል። ለማንኛውም ግን እንግዶቼም በጣም አመሰግናለሁ፣ ቀሴስ ዶክተር ምክረ ስላሴ ገብረ አማኑኤል እንዲሁም ደግሞ መምህር ተመስገን ዮሐንስ የተማሪዎቹ መማክርት ኃላፊ ዲያቆን ታምራየው አጥናፌ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከአስተዳደር በኩል መልስ ካገኘሁ እጨምርበታለሁ። ከቦርዱም መልስ ካገኘሁ እጨምርበታለሁ። እግዚአብሔር ይስጥልኝ። ደህና አደሩልኝ ስ